እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ቃል በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 ላይ በተለይ ለማርያም ያ የእግዚአብሔር ሰው የተናገረውን ቃል ነው እና ቃሉ እንደዚህ ነው የሚለው እናቱን ማርያምንም ብሎ ስምዖን ባረካቸው ይልና እናቱን ማርያምንም፣ እነሆ የብዙዎች ልብ አሳብ ይገለጥ ዘንድ ይህ በእስራኤል ላሉት ይሄ ስለ ልጁ ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። በቅፍ ውስጥ ታቅፎት ነው የሚናገረው። ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሾሟል። ባንችም ደግሞ በነፍስሽ ሰይፍ ያልፋል ብሎ ነው የተናገራት እና እኔ የመልእክቴን ርዕስ የሰጠሁት በዚህ ቃል ላይ ተመስርቼ ነው ለምልክት የተሾመው ህጻን በሚል ርዕስ ነው ጥቂት ነገሮች የምናገረው። እና እንደምታዩት በመጽሐፍ ቅዱስ ላይ እና መጽሐፍ ቅዱስ ታሪኮች ላይ ከዘፍጥረት እስከ ራእይ ስትመለከቱ የእግዚአብሔር አሰራር በጣም አስደናቂ ነው። ምን ተብሎ ነው የሚታወቀው? መንገዱ ጥልቅ ነው፣ ስራው የማይመረመር ነው። ሰው በግምት ወይም በምርመራ ሊደርስበት የማይችል እጅግ በጣም ረቂቅ፣ ትልቅ፣ ድንቅ አምላክ ነው ያለን እና ይሄ ጌታ ኢየሱስ ክርስቶስ መወለዱ በእኛ በጸጋ መዳናችን በጌታ በኢየሱስ ክርስቶስ ድነን የመንግስተ ሰማይ ወራሾች መደረጋችን የእግዚአብሔር ልጆች መሆናችን በአዳምና በሔዋን አማካኝነት በሰው ልጆች ሁሉ ላይ የመጣው የኃጢአት እዳና ፍርድ በክርስቶስ በኩል ከኛ መነሳቱ ይሄ በሰው አእምሮ ሲታሰብ በጣም በጣም ከአእምሮ በላይ የሆነ አስደናቂ እውነት ነው። አንዳንድ የእግዚአብሔር አሰራሮች በመከራ ውስጥም በችግር ውስጥም በአስደናቂ መልክ አብበው ደምቀው በጣም መልካምና ድንቅ ውጤት ሲኖራቸውም ታይቷል። ለምሳሌ ጌታ ኢየሱስ ከድንግል ማርያም ሰው ሆኖ መወለዱ ቀላል ነገር አይደለም። ለእኔ በጣም በጣም ድንቅ በመስቀል ላይ ከመሞት የበለጠ ድንቅ የሚለው ነገር ነው። ምክንያቱም አምላክ፣ የሰማይና የምድር ፈጣሪ፣ በቦታና በጊዜ የማይወሰን ወደ ቦታና ወደ ጊዜ ውሱንነት ራሱን ፈቅዶ አምጥቶ እንደገና በእኛ ቦታ እኛን ተክቶ ለመሞት ራሱን መስጠቱ ይሄ የእግዚአብሔር ብቻ ብቻ የእግዚአብሔር ብቻ ጥበብ ነው እና በሰው የማይታሰብ በሰው ሊታለም የማይችል አስደናቂ ክስተት ነው። ጌታ ኢየሱስ ክርስቶስ ወደ መወለዱ ማርያም ራሷ ልጁን እንድትፀንስ ማመኗ መቀበሏ፣ ሉቃስ ወንጌል ምዕራፍ አንድ ላይ ስትመለከቱ መልአኩ ሲነግራት ይህ እንዴት ይሆንልኛል ብሎ ሲል ይህ የሚሆነው መንፈስ ቅዱስ ባንቺ ላይ መጥቶ ነው መንፈስ ቅዱስ አንቺ ውስጥ ገብቶ በጨለማው ማህፀንሽ ውስጥ ገብቶ ያንቺ ኃጢአተኝነት እንዳይተላለፍ ወደ ህፃኑ አድርጎ ከልሎች ነው። በተአምር ነው የሚጸነሰው የሚለውን ነገር ነገረ ግን ሶሻሊ ሪስክ ነበረው የማርያም መጽነስ ማህበረሰባዊ ሪስክ ነበረው። ለዚህ ነው ዮሴፍ በማቴዎስ ላይ ገና ሳይወስዳት በስውር ሊተዋት አሰበ። ምክንያቱም ማህበረሰቡ ሳትጋባ የፀነሰች ልጅ አይቀበልም፣ ማንንም ሰው አይቀበልም። በድንጋይ ተወግራ ነው የምትሞቶ። የአይሁዳዊ ህግ ነው። ያንን ሪስክ ራሱ ወስዳ ነው እዚህ ኮሚትመንት ውስጥ የገባቸውና በእርግጥ እግዚአብሔርን ለማምለክ ለማመን እንደ ቃሉ ለመሆን ሪስክ የሚወስዱ ሰዎችን እግዚአብሔር በተአምርና በራሱ አስደናቂ መንገድ ይጠብቃቸዋልና እነዚህ እነዚህ ሁሉ ነገሮች ካይምሮ በላይ የሆኑ እውነቶች ናቸው እና ጌታ ኢየሱስ ታዲያ ከቅድስት ድንግል ማርያም ተወለደ። እንዳያችሁት እዚህ ሉቃስ ወንጌል ምዕራፍ ሁለት ላይ በስምንተኛው ቀን ሊገረዝ መጣ። መልአኩ ለማርያምም ለዮሴፍም የተናገረው ስም እዚህ ጋ እንደ ስም ሆኖ ተሰጠው፣ ኢየሱስ ተባለ ተብሎ ተሰየመ። ልክ ከዛ በኋላ በአርባኛው ቀን የመንጻት ወራት ሲፈጸም ሴቶች በስምንተኛው ቀን ልጁ ይገረዛል። ከዛ በኋላ ሰላሳ አንድ ቀን ያህል ቆይተው በአርባኛው ቀን ሰላሳ ሁለት ቀን ቆይተው ወደ ቤተ መቅደስ ይመጣሉ። መስዋዕት ይደረጋል። ያን ጊዜ አስደናቂ ክስተት ሆነ እና ይሄንን ክስተት ተከትሎ ነው ይሄ ትንቢት በተለይ ለማርያም በአንድ ሽማግሌ በኩል የተነገረው እና ይህንን ነው አብረን የምናየው። እና የመጀመሪያው ነጥቤ የምልክትነቱ ቅድመ ትንቢት የሚል ጥቂት ባክግራውንዱን የጀርባ ታሪኩን እንድናስስ እፈልጋለሁ። ቅድም እንዳልኩት ህፃኑ በቁጥር 21 ላይ ሊገረዝ መጣ። በአርባኛው ቀን ቁጥር 22 ጀምሮ ወደ ቤተ መቅደስ መስዋዕት ሊያቀርቡለት መጡ ለማርያም የደም መፍሰስ ጊዜ መስዋዕት ማቅረብ ነበረባቸው። እንደገና ለህፃኑ ደግሞ መስዋዕት ማቅረብ ነበረባቸው፣ እና ይሄ የአይሁድ ስርዓት ነው። ልክ በቃል ኪዳኑ መሰረት ነው ጌታ ኢየሱስ ክርስቶስ የመጣው። በነገራችን ላይ እዚህ የመጀመሪያው ነጥቤ ህፃኑ በስምንተኛው ቀን ሲገረዝ የመጀመሪያ ደም አፍስሷል። ያ ደም ከአይሁዳዊነት የአይሁዳዊ የአብርሃም ዘር መሆኑን እሱ ራሱን በወላጆቹ አማካኝነት አይደንቲፋይ ያደረገበት ራሱን የለየበት አይሁዳዊ መሆኑን ያስመሰከረበት ክስተት ነው ማንም አይሁዳዊ ሲገረዝ ያንን ቃል ኪዳን መሙላቱን ነው የሚያሳየው እና በግርዛት የአይሁድ ዘር ከአይሁድ ዘር መምጣቱን አሳይቷል ልክ በአርባ ቀን ደግሞ ወደ ቤተ መቅደስ ሲመጣ እንዳልኩት ለእናቱም ለእሱም እንደ ህጉ መስዋዕት ይሰጣል። ግን በጣም ነው የሚገርመው። አሁን ይሄ ክስተት ሰባሰገል ማርያምንና ህፃኑን ከጎበኙበት በፊት በጣም ኦልሞስት ከሁለት ዓመት በፊት የሆነ ነገር ስለነበረ ማርያምና ዮሴፍ ተራ ሰዎች ናቸው፣ ሀብታሞች አይደሉም። ስለዚህ ለመስዋዕትነት ያመጧቸው እንስሶች በጣም የሚገርሙ ናቸው። ሁለት ዋሊያ ወይም ሁለት የርግብ ጫጩቶች ነው ያመጡት። ማለት ድሀ የሆኑ ሰዎች በድህነታቸው ለመስዋዕትነት የሚያመጡት ነው። ሀብታም የሆኑ ሰዎች በግ ያቀርባሉ፣ ፍየል ያቀርባሉ፣ ኮርማ ያቀርባሉ። ግን የዛን ያህል ሀብታሞች ስላልነበሩ ሁለት የርግብ ጫጩቶች ለመስዋዕትነት አቀረቡ። ግን በጣም ብዙ ሰዎች የማያስተውሉት አንድ ነገር እዚህ ጋር ሆኗል። ወንዶች በሚወለዱበት ጊዜ በእስራኤል ባህል የመጀመሪያው ማህፀን የሚከፍት ወንድ ልጅ እግዚአብሔር በዘሌዋውያንና በኦሪት ዘፍጥረት ኦሪት ዘጸአት፣ ዘሌዋውያን እና ዘዳግም ላይ የመጀመሪያ ወንድ የሚከፍት ማህፀን የሚከፍት ወንድ ልጅ ለእኔ ይሆናል ብሎ ተናግሯል እና ያንን ማህፀን የሚከፍት ወንድ ልጅ ማለት የመጀመሪያ ወንድ ልጅ ማለት ነው። ለእግዚአብሔር የተለየ ነው። እና ሰዎች እንደዚህ ማድረግ ይችላሉ። የመጀመሪያ ወንድ ልጅ ሲወልዱ ያንን ወንድ ልጅ ለራሳቸው መልሰው ይገዙታል። እና ይሄ ምን ይባላል? መበጀት ይባላል። እና ሰላሳ የብር መክሊቶች ሰጥተው ልጁ በቤተ መቅደስ አገልጋይ ሳይሆን በዓለም ውስጥ እንደ ማንኛውም ሰው እንዲኖር ያደርጋሉ። አሁን እዚህ ጋር ስትመጡ ጌታ ኢየሱስ ክርስቶስ ያ ነገር ሲከፈልለት አታዩም። አልተከፈለለትም። ስለዚህ የማርያም የመጀመሪያ ልጅ ነው። ስለዚህ ለእግዚአብሔር አገልግሎትና ለእግዚአብሔር ልዩ ስራ የተለየ ሰው እንደሆነ ነው የተተወ እና ይሄ በአጋጣሚ የሆነ ይመስላል ግን በእግዚአብሔር ፈቃድ እንደዚህ እንዲሆን ተደርጓል። ልክ ያ ክስተት በተከሰተበት ጊዜ ነው ይሄ ሽማግሌ ወደ ማርያምና ወደ ዮሴፍ ደግሞ ወደ ሕፃኑ ወደ ኢየሱስ የመጣው። ልክ እዚህ ጋር እንደምትመለከቱት ስምዖን የሚባል እነሆ በኢየሩሳሌም ስምዖን የሚባል አንድ ሰው ነበረ ይሄም ሰው የእስራኤልን መጽናናት ይጠባበቅ ነበረ። እና ብዙ መንፈሳዊ የሆኑ እስራኤላውያን ያን ጊዜ አይሁዳውያን፣ እስራኤላውያን ሁል ጊዜ ትዝ የሚላቸውና የሚጠባበቁት ነገር ምንድን ነው? ካሉበት አስጨናቂ የሮማውያን ግዛት የተነሳ አንድ ቀን እግዚአብሔር መሲሁን ወይም አዳኙን አምጥቶ ከሮማውያን ቅኝ ግዛት ነፃ እንደሚያወጣቸውና እንደ ዳዊት ዘመን ነፃ ሀገር ሆነው እንደሚኖሩ ተስፋ ያደርጉ ነበር። በእርግጥ ተስፋ የሚያደርጉት የፖለቲካል ዴሊቨራንስ ነው፣ ግን በጣም ወደ እግዚአብሔር የተጠጉ ሰዎች መንፈሳዊ ዴሊቨራንስን ወይም ነፃ መውጣትንም ይመኙ ነበር እና ከነዛ ሰዎች መካከል የነበረ ነው ስምዖን የሚባለው ሽማግሌ ሰው ነው። እና በጣም የሚተጋ ሰው የነበረ ሰው ነው። እግዚአብሔርን የሚያውቅ የሚጸልይ የነበረ ሰው ነው እና ልክ ማርያምና ዮሴፍ ወደ ቤተ መቅደሱ ሲመጡ በመንፈስ ቅዱስ እየተመራ ወደ ቤተ መቅደስ መጣ። ግን ከዛ በፊት በመንፈስ ቅዱስ የተነገረው ነገር አለ። ምንድን ነው የተነገረው ነገር? ይሄ እስራኤልን የሚያድነው ሰዎችን ሁሉ የሚያድነው መድኃኒዓለም ጌታ ኢየሱስ ክርስቶስ ከመወለዱ በፊት ምንም ቢሸመግል እንደማይሞት እግዚአብሔር ተናግሮት ነበር በመንፈስ ቅዱስ እና በመንፈስ ቅዱስ የተናገረው ይሄ መልእክት አሁን የሚፈጸምበት ጊዜ ስለነበር በመንፈስ ቅዱስ እየተመራ ወደ ቤተ መቅደስ መጣ። እኔ ይህንን ነገር ሳስብ በጣም ነው የምደነቀው። በአሁኑ ጊዜ ብዙ ሰዎች መንፈስ ቅዱስ በኛ ላይ ይሰራል ብለው የመንፈስ ቅዱስን ስምና የመንፈስ ቅዱስን ስራ ሲያቆሽሹ ይታያል። መንፈስ ቅዱስ ለሰዎች ተናግሮ በሚናገርበት ጊዜ ወይም ሰዎችን በሚመራበት ጊዜ ውሸት ተናግሮ አያቅም። ምክንያቱም መንፈስ ቅዱስ ቅዱስ ነው። ራሱ ስሙ ቅዱስ ነው። እርኩስ ነገር፣ ውሸት፣ ማጭበርበር፣ ማስመሰል በፍጹም አድርጎ አቅም የእኛ መንፈስ ቅዱስ፣ የመጽሐፍ ቅዱስ መንፈስ ቅዱስ። መንፈስ ቅዱስ ከተናገረ ሁል ጊዜ እውነት ነው የሚናገረው። መንፈስ ቅዱስ ከተናገረ ሁል ጊዜ የሚሆንን ነገር ነው የሚናገረው። የማይሆን ነገር፣ ቅዠት፣ ዝም ብሎ ህልም፣ ወይም ደግሞ ትክክል ያልሆነ ነገር ተናግሮ አያውቅም የመጽሐፍ ቅዱሱ መንፈስ ቅዱስ። ስለዚህ ሰዎች በመንፈስ ቅዱስ እናገለግላለን ሲሉ ውሸት እና እውነት የሚናገሩ የማይናገሩ መሆኑን መመርመር አለብን። መንፈስ ቅዱስ ሰው ተፈውሰሃል ብሎ ያልተፈወሰ ሰው የለም፣ እሱ ከተናገረ ነው። መንፈስ ቅዱስ እንደዚህ ይሆናል ብሎ ተናግሮ ያልሆነበት ጊዜ የለም፣ እሱ ከተናገረ ነው። ግን በመንፈስ ቅዱስ ስም ሰዎች ውሸት ይናገራሉ። አሁን ያ ውሸት አይፈጸምም። ስለዚህ ውሸቱ የሚነገረው ውሸት የማይፈጸም ከሆነ እነዚህ ሰዎች መንፈስ ቅዱስን የማያውቁ መንፈስ ቅዱስ የማይሰራባቸው መንፈስ ቅዱስ የማይናገርባቸው ሰዎች ናቸው ከየት ይናገራሉ አንደኛ መልሴ ከስሜታቸው ከግምታቸው ወይም የሰዎችን ቦርሳና የሰዎችን መረጃ አጥንተው ወይም ከቦርሳ ውስጥ ኢንፎርሜሽን ሰብስበው ካልሆነ ደግሞ ከሰይጣን ነው የሚናገሩት ስለዚህ እዚህ ጋር ያለው መንፈስ ቅዱስ ተመልከቱ። በዚህ በስምዖን ውስጥ ይሠራ የነበረው የእግዚአብሔር መንፈስ ልጁ ከመወለዱ በፊት አትሞትም ሳታየው ብሎ ነግሮታል። አንድ፣ ሁለተኛ ልክ ወደ ቤተ መቅደስ መጥቶ በቀጥታ ማርያምና ዮሴፍ ጋር ነው የሄደው። አንዳንድ ሰዎች በሮም ካቶሊክ ቤተክርስቲያን እና በኦርቶዶክስም የማርያምን እና የጌታ ኢየሱስን ስዕል ሲያስቀምጡ በጭንቅላታቸው ላይ ሃሎ የሚባል ነገር አለ ይስሉባቸዋል። ሃሎ የሚባል ነገር ምንድነው? ራስ ላይ ብርሃን የሚመስል ነገር ነው እና ስምን ሲመጣ በጌታ በኢየሱስ እና በማርያም ላይ ሃሎ አላየም። አይቷል ተብሎም አልተጠቀሰም በፍጹም። ግን ጌታ መንፈስ ቅዱስ ከብዙ ሰዎች መካከል በዛን ጊዜ በጣም ብዙ ህፃናት አርባ ቀኑ ናቸው እንደመጡ ይታወቃል። ምክንያቱም ሁል ጊዜ ህፃናት ወደ ቤተ መቅደስ በአርባ ቀናቸው ይመጣሉ። ስለዚህ ቦታው ግርግር ያለበት ቦታ ነው። ጩኸት አለ፣ ትርምስምስ አለ። ወላጅ እናትና አባት ልጆቻቸውን ይዘው በቃ መስዋዕት ለመሰዋት የተጋፉም ይመጡበት ቦታ ነው። ልክ በዛ መካከል ነው ሰንጥቆ ሄዶ ቀጥታ ማርያም ጋር ቆሞ መንፈስ ቅዱስ እየመራው እጁን ነው የዘረጋው እና ማርያምም ዮሴፍም እንቢ አላሉትም። ቀጥታ ህፃኑን ልጅ ለሱ ነው ያስረከቡት እና ያን ጊዜ ነው ጌታ ኢየሱስ ክርስቶስን ህፃኑን ይዞ እዚህ ጋ በመጽሐፍ ቅዱስ አማኞች መሰረት ይሄ የስምዖን ቅኔ ወይም መዝሙር ነው የሚባለው ስም አለው በላቲን ቋንቋ እዛ ድረስ መሄድ የለብኝም ግን ምንድነው ያለው ልጁን እንዳቀፈው ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋል ምክንያቱም አንተ ሳታየው አትሞትም ያልከኝን አይቸዋለውና አሰናብተኝ አሁን ብሎ ነው እየተናገራለሁ ቀጥታ ከማርያም እንደተቀበለው ይሄ የእስራኤል መጽናናት መሲሁ አዳኙ እንደሆነ በመንፈስ ቅዱስ ተረድቶ ነው እና ከዛ በኋላ አይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን ህፃኑን እያየ ነው። አይተዋልና ይሄ ህፃን ለአህዛብ ሁሉን የሚገልጥ ብርሃን ለህዝብህም ለእስራኤል ክብር ነው ብሎ ተናገረ። ዮሴፍና እናቱ፣ አንዳንድ ትርጉሞች አባትና እናቱ ብለዋል። ትክክል አይደለም። ዮሴፍና እናቱ ጌታ ኢየሱስ የዮሴፍ ልጅ አይደለም፣ በመንፈስ ቅዱስ የተጸነሰ የእግዚአብሔር ልጅ ነው፣ ራሱ እግዚአብሔር ነው እና ስለዚህ በጣም ይደነቁ ነበር። ዮሴፍና እናቱ ይላል እና ያን ጊዜ ነው ይህንን ነገር የተናገረው። በዚህ ባክግራውንድ ነው ነገሩ ትንቢቱ ለማርያም የተነገረው እና የምልክትነቱ ቅድመ ትንቢት እነዚህ እነዚህን የመሰሉ ነጥቦች አሉት። በሁለተኛ ነጥብ የምናገረው በምልክቱ የብዙ ሰዎች ልብ ሀሳብ እንደሚገለጥ ነው። ይሄ ነቢይ ማለትም ስምዖን የተናገረው እና ቁጥር 35ን ስትመጡ ከዛ ስምዖን ባረካቸው ሶስቱንም፣ እናቱን፣ ሕፃኑን፣ እንደገና ደግሞ ዮሴፍን። ከዛ በኋላ ወደ እናቱ ወደ ማርያም ዞር ብሎ ነው ቅድምም እንዳልኩት እነሆ የብዙዎች ልብ ሀሳብ እንዲገለጥ ነው ይሄ ለምልክት የተሾመው ብሎ ነው የተናገረው እና ጌታ ኢየሱስ ክርስቶስ የመጣበትን ትልቅ ዓላማ የሚናገር ክፍል ነው። ይህንን መረዳት ክርስትናን ከሌላ እምነት የተለየ አድርገን እንድናየው ይረዳናል። እምነታችንንም ልባችንንም እንድንመረምርና እምነታችን ትክክል መሆን አለመሆኑን እርግጠኞች እንድንሆንም ይረዳናል። ጌታ ኢየሱስ የብዙዎች ልብ ሀሳብ እንዲገለጥ ምልክት ሆኖ ነው የመጣው እና ልክ ኢየሱስን ሲያዩ ሰዎች ሁል ጊዜ ለሁለት ነው የሚከፈሉት። እና ይሄ ምክንያቱ ምንድን ነው? የልባቸው ሀሳብ ኢየሱስ ክርስቶስን ሲመለከቱ የልባቸው ሀሳብ ምን እንደሆነ በጣም ግልጥ ስለሚሆን ነው። እንደምታውቁት የሰው ሕይወት ድብቅ ነው። ሰው ድብቅ ነው። የሰውን ድብቅነት የሰውን ሚስጥር የሰውን ውስጣዊ ሀሳብ። አላማ፣ ምኞት እግዚአብሔር ለሰው እንዲገለጥ አልፈቀደም። በፍጹም አሁን ነቢያት የሚባሉ ሰዎች መጥተው እንደዚህ እንደዚህ ታስባለህ ታስቢያለሽ ቢሏችሁ ዛቲ ኢዝ ቶታሊ ሮንግ። እግዚአብሔር ለሰዎች እንዲህ አይነት የሰዎችን ልብ የመናገር ፈቃድ እና መብት አልሰጣቸው። እሱ ብቻ ነው የሰዎችን ልብ መግለጥ የሚችለው። የሰዎችን ሀሳብ ደግሞ እንዲገለጥ ማድረግ የሚችለው እሱ ብቻ ነው። ምክንያቱም ልባችንን፣ ሀሳባችንን መቶ በመቶ የሚያውቅ እግዚአብሔር ብቻ ነው። ሌሎች ሊገምቱ ይችላሉ፣ ግምታቸው ሁልጊዜ ውሸት ሆኖ ተገኝቷል። ነገር ግን ኤርምያስ ምዕራፍ 17 ቁጥር 9 ላይ ያለውን ቃል ባነብላችሁ ጥሩ ነው። ኤርምያስ ምዕራፍ 17 ቁጥር 9 ብሉይ ኪዳን ውስጥ እግዚአብሔር እንዲህ ብሏል። የሰው ልብ እጅግ ክፉ ነው እና ደግሞም ተንኮለኛ ነው ማንስ ያውቀዋል? ብሎ ተናግሯል። እግዚአብሔር ይሄንን ከተናገረ በኋላ ቁጥር 10፣ 11 ላይ ወረድ ብሎ እኔ እግዚአብሔር ግን ልብና ኩላሊትን እመረምራለሁ ብሏል። የሰው ልብ እጅግ ክፉ ነው፣ ደግሞም ተንኮለኛ ነው። ማንም አያውቀውም፣ ግን እኔ አውቋለሁ። ለሌላ ሰው ለነቢይ ለምናምን እንዲታወቅ አልተፈቀደም። እንደዛ ቢፈቀድ ኖሮ እኛ ከሰው ጋር መኖር አንችልም። በጭራሽ ከማንም ሰው ጋር መኖር አንችልም ምክንያቱም የሰው ልብ እጅግ ክፉና ተንኮለኛ ስለሆነ፣ ስለዚህ እግዚአብሔር ለእኛ ሊገልጠው አልፈቀደም፣ የማንንም ሰው ልብ። እሱ ራሱ ግን ይመረምራል። ይህንን ለምልክት ነው የተሾመው የብዙዎች ልብ ሀሳብ ይገለጥ ዘንድ የሚለውን ስናገር በዛን ጊዜ የነበሩ ጥቂት ሰዎች ጌታ ኢየሱስ ክርስቶስ በመምጣቱ የልባቸው ሀሳብ፣ ፍላጎታቸው፣ ምኞታቸው፣ እቅዳቸው፣ ጨካኝነታቸው ሐሰተኝነታቸው በጌታ በኢየሱስ ተገልጧል። ለምሳሌ ፈሪሳውያኑን ብንመለከት እዚህ ጋር ፈሪሳውያን በሰዎች ሁሉ ፊት የሃይማኖት ሰዎች ናቸው። የራሱ የሃይማኖት አለባበስ አላቸው፣ ስርዓታዊ አለባበስ እስከ ጥፍር ድረስ የሚሄድ የሚጠመጥሙት ነገር፣ የሚይዙት ነገር አለ። በእጃቸው እና ትከሻቸው ላይ የሚለጥፉት ነገር አለ። ፈሪሳውያን በሰው ፊት ባለባበሳቸው ጻድቅ መስለው ይታያሉ። ጸሐፍት ደግሞ የሚባሉ አሉ እነዚህ የህግ ዶክተሮች የምንላቸው ናቸው መጽሐፍ ቅዱስ ሲምፕሊ ጸሐፍት ነው የሚላቸው የብሉይ ኪዳንን ህግ ቃል በቃል የሚያውቁ ሰዎች ናቸው እነዚህ ጸሐፍት የሚባሉት ነፃ አሳቢዎች ነን ብለው ራሳቸውን የሚቆጥሩ ናቸው ላይክ ፈላስፎች እንደሚባሉት እና ሎጂክ ምናምን በዛ ነገር መደራደር መነጋገር ይፈልጉ ነበር ሌሎች ደግሞ አሉ ሄሮዲያኖች የሚባሉ ሌሎች የሃይማኖት ቡድኖችም አሉ። ኤሰንስ የሚባል ሃይማኖት ነበር እና ሰዱቃውያን የሚባሉ አሉ። እነዚህ በሙሉ በአንድ ላይ ስታመጧቸው የተለያየ አመለካከት፣ አስተሳሰብ አላቸው። ግን ጌታ ኢየሱስ ክርስቶስን በተመለከተ አንድ ቡድን ሆነው ሲቆሙ ነው የምታያቸው። እግዚአብሔርን አንፈልግም በእንደዚህ አይነት አዳኝ በኩል መዳን አንፈልግም እኛ የራሳችን ሐሳብ አመለካከት ወይም የሃይማኖት ስርዓት ነው የሚያዋጣን ይሄ ምስኪን ተራ ዝም ብሎ የሆነ ሰው አንፈልገውም የሚሉ አይነት አቋም ነበራቸው ይሄ የልብ ሐሳባቸው ተገልጧል ጌታ ኢየሱስ ክርስቶስ ሲሰብክም ልክ እንደዚሁ ነበር ክርስቶስ ሲሰብክ የልባቸው ሐሳብ ለራሳቸው ለሌላውም ሰው እንዲገለጥ ሆነው ታይተዋል። በውጭ ጻድቃን መስለው የሚታዩት ጌታ ኢየሱስ ክርስቶስ እናንተ ልክ እንደተለሰነ መቃብር ናችሁ፣ በነጭ ኖራ እንደተለሰነ፣ ውስጣችሁ ግን ምን የሆነ የገማ የሸተተ እና የበሰበሰ ያለ አይነት ሰዎች ናችሁ። ውጫችሁ ብቻ ነው መልካም፣ ውስጣችሁ ክፉ ነው፣ ጨካኝ ነው፣ እግዚአብሔርን የሚክድ ነው። በውጫችሁ የምታሳዩት ነገርና ውስጣችሁ አንድ አይደለም ብሎ ጌታ ኢየሱስ ክርስቶስ ሲናገራቸው ነበር። አንዳንድ ግዴለሾች ግዴለሽ ግዴለሾችም ነበሩ ሃይማኖት አያስፈልገኝ እና እኔ ሃይማኖተኛ አይደለውም፣ ከዚህም ከፈሪሳውያንም፣ ከሰዱቃውያንም፣ ከኢሴንስም፣ ከሄሮዳውያንም ከማንም ከማንም አይደለውም፣ ዝም ብሎ የምኖር ነኝ የሚሉ ሰዎች ነበሩ። ጌታ ኢየሱስ ክርስቶስን በተመለከተ ግን ውስጣቸው እሱን ለማሳደድ፣ ለመጥላት ቤተ ክርስቲያንን ለመጉዳት የማይመለሱ ነበሩ። ነገር ግን እንደዚህ አይነት ሰዎች የነበሩ ነበሩ። አሁንም ልክ እንደዚህ አይነት ሰዎች በዓለም ላይ አሉ። እኔ ለሰዎች ለንደን ወኝ እዚህ አሜሪካ የሆነ ነገር የሰማሁት ነገር አለ። ልክ በገና አካባቢ ኤቲስቶች ወይም ከሃዲዎች ስለ ጌታ ኢየሱስ ክርስቶስ ሲናገሩ አንዱ በጣም በእልህ እና በቁጣ ያ የዛሬ ሁለት ሺህ ዓመት ተወለደ የተባለው ሕፃን ነው ይህንን ሁሉ ምስቅልቅል በዓለማችን ላይ ያመጣው ብሎ ሲናገር ነበር። ጌታ ኢየሱስ ሰላም ነው ወደ ዓለም ያመጣው። እነዚህ ከሃዲዎቹ ናቸው ጭከናና ጨለማን ወደ ምድር ያመጡት። ክርስትና በምድር ላይ ታላቅ ለውጥ አምጥቷል። የሰዎች የግለሰብ ሰዎች ቤተሰቦች አገር የተለወጡባቸው ጊዜዎች እና አሁንም እየተለወጡ ያሉበት ሁኔታዎች አሉ። በአጠቃላይ አገር ባይሆንም ቤተሰብ፣ ግለሰብ፣ ሴቶች፣ ወንዶች፣ ወጣቶች፣ ሽማግሌዎች በክርስቶስ ኢየሱስ ተለውጠዋል። ልባቸው እግዚአብሔርን የሚፈልግ እግዚአብሔር ልባቸውን እሱን እንዲፈልጉ ያነቃቃቸው ሰዎች በመንፈስ ቅዱስ አማካኝነት ኃጢአታቸውን ተናዘው በክርስቶስ ኢየሱስ የማዳን ጸጋና ኃይል ድነዋል። እግዚአብሔር ይመስገን። በዚህ በዓለማችን ላይ ግን ከባድ እና ትልልቅ እልቂቶች የተፈጸሙት በከሃዲዎች ነው። ለምሳሌ በሂትለር የተፈጸመውን ሰባት ሚሊዮን አይሁዳውያንን እልቂት ብትመለከቱ ሂትለር እና ተከታዮቹ በሙሉ ከሃዲዎች ነበሩ። ከሃዲዎች ጨርሰዋል በምድር ላይ ብዙ ሰዎችን። ጌታ ኢየሱስ ግን ብዙ ሰዎችን አድኗል። እግዚአብሔር ይመስገን እና ሌሎች ወንጌልን አይተው ወንጌልን ሰምተው ጌታ ኢየሱስ ክርስቶስን ሰምተው አንዳንዶች እና ብዙዎች ሲቃወሙ ጌታ ኢየሱስ ክርስቶስን አይተው ብዙዎች የልባቸው ሐሳብ እግዚአብሔርን የመናፈቅ፣ የመፈለግ የሆኑ ሰዎች ወደ ክርስቶስ ኢየሱስ በመሮጥ መስቀሉ ስር ተደፍተው፣ እግሩ ስር ተደፍተው ማረኝ፣ ልታድነኝ የመጣኸው ጌታ ኢየሱስ አድነኝ ብለው ልባቸውን ገልጠው በመስጠት ጌታ ኢየሱስ ክርስቶስ አድኗቸው ታይቷል። ስለዚህ የብዙ ሰዎች የልብ ሐሳብ ማለት ሰዎች እግዚአብሔርን የሚፈልጉ ናቸው ወይስ እግዚአብሔርን የማይፈልጉ ናቸው? ነገሩ እስከ ሃይማኖት ቤተሰብ ድረስ ይወርዳል እና ሰዎች በእውነት ይሄ እግዚአብሔር ለማዳን የሰጣቸውን ሰው የሚቀበል ልብ አላቸው የላቸውም? የሚለው ጌታ ኢየሱስ ክርስቶስን ሲያዩ ሰዎች የልባቸው ሐሳብ እንዲገለጥ ጌታ ኢየሱስ አድርጓል እና ይህን ጥያቄ ሳልናገር ማለፍ የለብኝ። ስለ ጌታ ኢየሱስ ስታስቡ፣ ጌታ ኢየሱስ ክርስቶስን ስትመለከቱ፣ ቃሉን ስትሰሙ ልባችሁ ጌታ ኢየሱስን ይላል ወይስ እጭ ይሄንን አልፈልገውም ይላል? ይሄ መጠየቅ ያለበት ጥያቄ ነው። ጌታ ኢየሱስን እፈልጋለሁ ይላሉ። የልባችሁ የልባችሁ ውስጥ ዝንባሌያችሁ እንደዛ ከሆነ ታድላችኋል። እንደዛ እጭ የሚለው አይነት ከሆነ ግን አደጋ ውስጥ ነው ያላችሁት። እና የብዙዎች ልብ ሀሳብ እንዲገለጥ ነው ጌታ ኢየሱስ ክርስቶስ የመጣው። ሁለተኛ ሶስተኛው ነጥቤ ጋር ስመጣ ሶስተኛው በምልክቱ ብዙዎች ይወድቃሉ ይነሳሉ ተብሎ ተጠቅሷል። አሁን ለማርያም በቀጥታ የተነገረውን ነገር ስሙ። እናቱን ማርያምንም አለና ቁጥር 34 ላይ እነሆ የብዙዎች ልብ ሀሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና አሁንም ለብዙዎቹ ለመነሳታቸው ለሚቃወሙትም ምልክት ተሾሟል ይላል። ጌታ ኢየሱስ ክርስቶስ ምልክት ሆኖ በመምጣቱ እሱን የሚያዩ እሱን የሚሰሙ በምልክትነቱ የልባቸው ሀሳብ ሲገለጥ፣ ግን የልባቸው ሀሳብ ተገልጦ እዛ ጋር ብቻ አያቆምም። እስከዚህኛው ነጥብ ድረስ ይመጣል ለብዙዎቹ ለመውደቃቸውና ለመነሳታቸው ነው የተሾመው ጌታ ኢየሱስ ክርስቶስ። ይሄ በጣም የሚገርም እውነት ነው። አሁንም እውነት ነው ጌታ ኢየሱስ ክርስቶስ። ድጋሚ እስከሚመጣ ድረስ የዚህ ዓለም ታሪክ እስከሚያበቃ ድረስ እውነትነቱ ይቀጥላል። እና እነዚህን የተባሉትን ሰዎች ጥቂት እንመልከታቸው። አንደኛ ለብዙዎች መውደቅ፣ ለብዙዎች መውደቅ ምልክት ነው ጌታ ኢየሱስ። የእሱን አመጣጥ ከስጋዊ ግምት ውጪ ያላደረጉ ሰዎች ይሄ እንደ ማንኛውም ሰው ማንኛውም ሰው እንደ ማንኛውም ሰው ነው። አሁንም እንደዚህ የሚሉ ሰዎች አሉ። ጆሆቫ ዊትነሶች ጋር ብትሄዱ ጆሆቫ ዊትነሶች ጌታ ኢየሱስ ክርስቶስ አምላክ እንደሆነ አያምኑ አይቀበሉም። ጀስት ጥሩ አስተማሪ ነበር ነው የሚሉት። ጌታ ኢየሱስ ጥሩ አስተማሪ ብቻ አልነበረም። የነገስታት ንጉስ የጌቶች ጌታ ከዘመናት በፊት የነበረ ባለፈው ሳምንት እንዳየነው ግን፣ በፈቃዱ ሰው የሆነ ሰማይና ምድርን የፈጠረ ሁሉን ነገር ያደረገ፣ ለጥበቡ ለኃይሉ ለክብሩ ወሰን የሌለው ታላቅ አምላክ ነው። ግን እነዚህ አይሁዳውያን ልክ እንደ ጅሆቫ ዊትነሶች እንደ ሙስሊሞች ጌታ ኢየሱስን ሲምፕሊ ከሰዎች መካከል ኤክስትራኦርዲነሪ የሆነ ሰው ነው ብለው ይገምቱ ነበር ግን ከዛ ያለፈ ነው ጌታ ኢየሱስ። እንደዛ ብለው ያዩት ሰዎች ብዙዎቹ ወድቀዋል። ይሄ በእርግጥ በትንቢት መጽሐፍ እንደተጻፈው ጭምር ነው። እና አይሁዳውያኖቹ የሚያስቡት ከምድር ፖለቲካ ውስብስብ ነገር ነፃ የሚያወጣቸው ነፃ አውጪ። አንዳንድ ፕሮቴስታንቶች አሉ፣ ሌሎችም ሃይማኖት ተከታዮች ሊኖሩ ይችላሉ። እና ኢትዮጵያ ውስጥ ጥሩ የሚሆነው ነገር አንድ እግዚአብሔር ያስነሳው የቀባው ሰው ቢመጣና ቢቀመጥ ነው ብለው ያስባሉ። ዛት ዛምቢ ቢሊካል፣ ይሄ መጽሐፍ ቅዱስ አይደለም። እንደዚህ አይነት የሚመኙ ሰዎች አሉ። በፍጹም የሚናገሩትንና የሚያስቡትን ነገር አያውቁም። ጌታ ኢየሱስ ክርስቶስ የመጣው ልክ አይሁዳውያኖቹ እንደሚያስቡት ነው፣ እነዚህ ሰዎች የሚያስቡት እና ጌታ ኢየሱስ ክርስቶስ የመጣው መንፈሳዊ ነጻነትንና መንፈሳዊ እርቅን ከእግዚአብሔር ጋር እንድናደርግ ነው። ትንቢተ ኢሳያስ ምዕራፍ 8 ቁጥር 14ና 15 ላይ ስላይዱ ላይ አልጻፍኩትም፣ እዚህ ጋር ጽፌዋለሁ። እሱም ለመቅደስ ይሆናል፣ ጌታ ኢየሱስ ሲመጣ፣ ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት፣ በኢየሩሳሌምም ለሚኖሩ ለወጥመድና ለአሽክላ ይሆናል። ብዙዎችም በእሱ ይሰናከላሉ፣ ይወድቃሉም፣ ይሰበሩማል፣ ይጠመዱማል ይያዙማል ብሎ ይናገራል። ታያላችሁ። ልክ እዚያ ጋ በትንቢተ ኢሳያስ 700 ዓመት በፊት የተነገረውን ትንቢት ነው ለማርያም እዚህ ጋ ስምዖን እየነገራት ያለው። ብዙዎቹ እሱን አይተው ይሰናከላሉ፣ የማሰናከያ ድንጋይ ይሆንባቸዋል። ምክንያቱም የሚያስቡት ከሀብታም ቤተሰብ የመጣ እና ደግሞ በንጉሳዊ ቤተሰብ ውስጥ የፈለቀ እና ከዛ በኋላ ደግሞ ንጉስ ሆኖ ሮማውያንን በጦር ብዛትና በጦር ቴክኒክ አስወግዶ ትልቅ የአይሁድ የእስራኤል መንግስት እንደሚገነባ ነበር የሚያሰቡት። ይህንን ስላሰቡ ሊቀበሉት አልቻሉ። ጌታ ኢየሱስን መንፈሳዊ ነፃ አውጪ መሆኑን ሳይሆን ስጋዊ ነፃ አውጪን ነበር የሚፈልጉት። ስለዚህ ተጠመዱ፣ ተሰናከሉ፣ ወደቁ፣ ተሰበሩ ብሎ ይናገራል። ምክንያቱም ግምታቸው መንፈሳዊ አስተያየታቸው መለኮታዊ መጽሐፍ ቅዱሳዊ መንፈስ ቅዱሳዊ ስላልነበረ ነው። እና ሁል ጊዜ ጤናማ አይምሮ ትክክለኛ እምነት እና እውነተኛ የክርስትና መንገድ እንድትኖሩ የምትፈልጉ ከሆነ የሚመራችሁ የትምህርታችሁ የእምነታችሁ መሰረት የሆነው ይሄ ብቻ ከሆነ ነው። ይሄ ብቻ መጽሐፍ ቅዱስ ላይ የተነገረው ነገር ሁሉ ተፈጽሟል፣ የሚነገር አሁንም ያለው ነገር ይፈጸማል። እግዚአብሔር ይመስገን። ስለዚህ ድሃ መስሎ በመቅረቡ ቤትና ንብረት የሌለው የነበረ በመሆኑ ግልጽና የማያመቻመች አስተምሮ ያስተምር ስለነበረ እውነቱን ነበር የሚያስተምረው። ጌታ የሱስ አምላክ ነዋ። መዋሸት ለሰዎች ለመደለል በፍጹም ያልሆነውን ሆነ ብሎ ተናግሮ አያውቅም። ከፍተኛ መንፈሳዊ ብስለትና እድገት ያለው ነገርን ነበር የሚናገረው እና ይሄ ለኛ አይደለም፣ እኛ የምንፈልገው ገለብ ገለብ ያለ ነገር ነው ብለው ጌታ ኢየሱስን ሊቀበሉት ባለመፈለጋቸው ወድቀዋል። ለብዙዎች ለመውደቃቸው ምልክት ሆኗል። ግን ደግሞ የሚገርመው ለብዙዎችም ለመነሳታቸው ምክንያት ነው። ቅድም እንዳልኩት የብዙዎች ልብ ሀሳብ ተገልጦ ጌታ ኢየሱስ ሲናገር ሲያስተምር ያዩት የሰሙት በሙሉ ምን ያደርጉ ነበር? ብዙዎቹ ኦፍ ኮርስ ብዙዎቹ ልባቸው እየተነካ ይሄ ነው ትክክለኛው አዳኝ። ኢቨን አንዳንድ አይነ ስውሮች ጌታ ኢየሱስ ክርስቶስ በመንገድ ሲያልፍ በርጦሚዎስ የሚባለው ማርቆስ ወንጌል፣ ማቴዎስ ወንጌል ላይ ተጽፎለታል። ጌታ ኢየሱስ እያለፈ እየለመነ እያለ ይሄ የሚያልፈው ማን ነው? የብዙ ሰዎች ኮቴ ሰማለው እያለ በነበረበት ጊዜ ኢየሱስ፣ የናዝሬቱ ኢየሱስ ነው የሚያልፈው ሲሉት የዳዊት ልጅ ኢየሱስ ሆይ ማረኝ እያለ መጮ ጀመረ እና ሰዎች ሁሉ ጸጥ እንዲል ብዙ ገስጸውታል፣ ግን አብዝቶ ጮኸ ይላል መጽሐፍ ቅዱስ ላይ። ከዛ ጌታ ኢየሱስ ቆመና ጥሩት አለ። ወደ እሱ መጣ። ምን እንዳደርግልህ ነው የምትፈልገው አለው። እንዳይ ነው የምፈልገው እዛው እንዲያይ አደረገው እና ሰዎች ይደነቁ ነበር። ሙታንን ያስነሳ ነበር። ልባቸውን ወደሱ ያመጡ ሰዎች ከወደቁበት ሁኔታ ተነስተዋል። ከጨለማ ወጥተዋል። ከሞት መመላለስ፣ ከጨለማ ህይወት፣ ከኃጢአት እስረኝነት፣ ከኃጢአት ሱሰኝነትና ባርነት ነፃ ወጥተዋል። ለዚህ ነው ለብዙዎች ለመነሳታቸው ከአመድ ላይ ከአፈር ላይ ከዝቃጭ ላይ ከጭንቀት ላይ ከብዙ የተለያየ አስጨናቂ ዲፕሬሽን ውስጥ ነፃ እንዲወጡ ጌታ ኢየሱስ ክርስቶስ ለመነሳታቸው ምልክት ሆኖ መጥቷል። ጌታ ኢየሱስ ክርስቶስን በእምነት የሚያዩ ልባቸውን ከኢየሱስ ክርስቶስ ጋር በማስተያየት ኃጢአተኞች መሆናቸውን የተመለከቱ ወደ እሱ ሲመጡ እሱ ትንሣኤ ሆኖላቸዋል። የሚገርም ነው። ማቴዎስ ወንጌል ምዕራፍ አራት ላይ ብትመጡ ልክ ከሰይጣን እንደተፈተነ በኋላ ጌታ ኢየሱስ 30 ዓመት ሆኖት ወደ የመጣው የመጣው በገሊላ ዛብሎንና ንፍታሌም የተባሉ የእስራኤል ከአስራ ሁለቱ የእስራኤል ነገዶች ያሉበት አካባቢ ነው እና ወደ ዛብሎንና ንፍታሌም አሉበት ምድር መጣ ይልና በጨለማና በሞት ጥላ መካከል ተቀምጠው ላሉት ወዳሉት መጣ ነው የሚለው። ጌታ ኢየሱስ ክርስቶስ በጨለማና በሞት ጥላ መካከል ያሉትን ግን የእግዚአብሔርን ማዳን ይጠብቁ የነበሩትን ከጨለማና ከሞት ጥላ መካከል አውጥቶ ሰው አድርጓቸዋል። ለዚህ ነው ለብዙዎች ለመነሳታቸው የተሾመ ንጉስ ነው፣ የተሾመ አዳኝ ነው። ከመሞቱ በፊት ጥቂት ሰዎች በሱ አምነው ነበር። የጴንጤቆስቴ ቀን የሚባለው ቀን ሐዋርያ ስራ ምዕራፍ ሁለት ላይ ተሰብስበው ይጸልዩ የነበሩት አስራ አንዱ ደቀ መዛሙርትና ሌሎች ሴቶች ሴቶችም የጌታ ኢየሱስ እናት ማርያምም ነበረችበት። መቶ ሀያ የሚሆኑ ሰዎች ክሊር በሆነ መንገድ የጌታ ኢየሱስ ክርስቶስን አዳኝነት አውቀው የተከተሉት በመንፈስ ቅዱስ ተሞልተው ነበር። ጥቂት ሰዎች ከመሞቱ በፊት ከሞተ በኋላ ግን ሞቶ ከተነሳ በኋላ በሚሊየን ቢሊየን የሚቆጠሩ ሰዎች ተነስተዋል ከሞት ተነስተዋል። ከኃጢአት እስራት ተነስተዋል። ከኃጢአት ማነቆ፣ ከጭንቀት ከጨለማ ጉዞ ወደ ብርሃን መጥተዋል። የጠላት የዲያብሎስ ልጆች ከመባል የእግዚአብሔር ልጆች ሆነዋል። እግዚአብሔር ይመስገን። ከዚህ የተነሳ ኢየሱስን የሚያዩ ሰዎች ወይ ይወድቃሉ፣ ወይ ይነሳሉ። የሚነሱት የእግዚአብሔር ልጆች፣ የመንግሥተ ሰማይ ወራሾች፣ የዘላለም መንግስት ተካፋዮች ይሆናሉ። የወደቁት የሰይጣን ልጆች የኃጢአት ልጆች የኃጢአት ባሪያዎች እና የሲኦል ወራሾች ይሆናሉ ሁለት አይነት ሰው ብቻ ነው በዓለም ላይ የሚኖረው ጌታ ኢየሱስ ለዚህም ተሾሟል አራተኛ የምናገርበት ነጥብ ለሚቃወሙትም ምልክት ሆኗል ተብሎ ነው ለተቃውሞዎችም ምልክት ነው መቼም ይሄንኛውን ስናገር በጣም ብዙ አላስረዝሞም አጠር አድርጌ እናገራለሁ። ጌታ ኢየሱስ ክርስቶስ ለተቃዋሚዎችም ምልክት ሆኖ የተሾመ ነው እና እኔ እንንሳስብ በዓለም ታሪክ ውስጥ እንደ ጌታ ኢየሱስ ክርስቶስ ተቃውሞ ያጋጠመው ማንም ሰው ማንም ሰው አልነበረም፣ አሁንም የለም። አሁንም ቅድም እንደተናገርኩት እዚህ አሜሪካ እንኳን ተራ ኤቲስቶች ያ የዛሬ ሁለት ሺህ ዓመት የተወለደው ያ ሕፃን ነው ይህንን ሁሉ ሜስ ያመጣው ይላሉ። ኃጢአት ነው ሜስ ያመጣው ጌታ ኢየሱስ ለማዳን ነው የመጣው እና በዓለም ታሪክ ውስጥ እንደ ጌታ ኢየሱስ ተቃውሞ ያጋጠመው ማንም አልነበረም። የዕብራውያኑ ጸሐፊ እዚህ ጋር ጽፌላችኋለሁ። የዕብራውያኑ ጸሐፊ እንደተናገረው ዕብራውያን 12 ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንደዚህ ባለ መቃወም የጸናውን አስቡ። ጌታ ኢየሱስ ክርስቶስ ከኃጢአተኞች የደረሰበትን ተቃውሞ መዘርዘር እና መቁጠር አይቻልም። በየቀኑ በየሰዓቱ ያጋጠሙት የነበሩት ተቃውሞዎች መዘርዘር አይቻልም። በስጋ በምድር በነበረበት ጊዜ ሰዎች ሁሉ ይቃወሙት ነበር። ቅድም የጠቀስኳቸው የሃይማኖት ሰዎች ፈሪሳውያኖች፣ ጸሐፍቶች፣ ሰዱቃውያኖች፣ እነዚህ ሄሮዳውያን የሚባሉት ኤሴንስ የሚባሉ ልዩ ልዩ የሃይማኖት ቡድኖች ነበሩ። እነሱ በሙሉ በሁሉም ነገር በሁሉም ጊዜ የሚናገረውን ለመቅለብና አንድ ስህተት እናገኝበትና ከሰኑ ከዚህ ምድር እናስወግደዋለን የሚል እንቅስቃሴ ነበራቸው። ስለ ራሱ ማንነት ሲያስተምር፣ ስለ ስራው ለምን ምክንያት እንደመጣ ነግሯቸዋል። እኔ የመጣሁት ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አይደለም። ይሄ አስደንግጧቸዋል ፈሪሳውያንን እና እንደገና ደግሞ ጌታ ኢየሱስ ክርስቶስ እኔ የመጣሁት የጠፋውን ልፈልግ ነው ብሎ አንድ ሰው መቶ በጎች ቢኖሩት ከመቶዎቹ አንዷ በግ ብትጠፋና ያለችበት ቦታ ባይታወቅ የበጎቹ እረኛ ዘጠና ዘጠኙን ትቶ አንዷን የጠፋችውን ለመፈለግ እንደሚሄድ እኔም የጠፉትን ለመፈለግ ነው የመጣሁት ነው ያለው። ጌታ ኢየሱስ የጠፉትን ለመፈለግ እና ይህንን ዓላማውን አልወደዱትም። ስለመጣበት ዓላማ ሲናገር ደስተኞች አልነበሩም። ስለ አገልግሎቱ ደስተኞች አልነበሩም። በእያንዳንዱ ነገር ለመቃወም ተአምር ሲሰራ፣ ሽባውን ሲያስነሳ፣ በጣም የሚገርመው ነገር የሉቃስ ወንጌል ምዕራፍ 13 ላይ ማንበብ ትችላላችሁ። አንዲት 18 ዓመት ያህል ጎባጣ የነበረች ሴት እንደዚህ ቀና ብላ ማትሄድ ሴት ጉባኤ ውስጥ ነበረች። ምኩራብ ገብቶ እና ያችን ሴት ወደፊት ጠራት። እንዲያስተምር መድረክ ሰጥተውት ነበር እና ሰንበት ስለሆነ ይፈውሳት ይሆናል ምናምን እያሉ ፈሪሳውያኖቹ ያጉረመርማሉ እና እንድትፈወስም አልፈለጉም። ጌታ ኢየሱስ ግን በዓይናቸው ፊት ሰይጣን 18 ዓመት ያሰራትን እችን ሴት ሰንበት ነው ብላችሁ በምትሉት ቀን መፍታት ትክክል ነው እና ቀና ብለሽ ቁም ያላት ጌታ ኢየሱስ ፈታት እና ያ እጅግ በጣም አስቆጥቷቸው ነበር። መልካም ነገር ጎባጣ ሴት ቀና ብላ እንድትሄድ ማድረግ ይሄ በሙሉ ያስቆጣቸው ነበር እና ተቃውሞ በሙሉ እሱም እንደሆነ ከእግዚአብሔር የተላከ እውነተኛ መሲህ መሆኑን ግን እነሱ ኃጢአተኞች፣ በሃይማኖት ስም የሚያታልሉ የሚያጨረብሩ፣ አስመሳዮች ግብዞች መሆናቸውን የሚያሳይ ምልክት ነበረ። በጣም የሚገርም ነው። ይህንን ምልክት ዮሐንስ ወንጌል ላይ የተሰሩ ሰባት ተአምራቶችን ወደፊት እናያለን ብዬ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ አንድ ቀን ይህንን ስሰብክ እንደነበር ታስታውሳላችሁ አንዳንዶቻችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ምልክት የሚለው እዚጋ ያለው ምልክት ኢየሱስ ክርስቶስ ያደርግ የነበረውን ተአምር የሚያሳይ ነው። ተአምሮች ናቸው። ነገር ግን እሱ ክርስቶስ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ይሄ የተደረጉት ሰባት ተአምሮች ተለቅመው ነው የተጻፉት ዮሐንስ ወንጌል ላይ እና ሰባቱም አንድ ነገር ነው የሚያሳዩት። ምልክቶች ናቸው፣ ጠቋሚዎች ናቸው። ምንድን ነው የሚጠቁሙት? የተሰራውን ስራ የሰራው እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሱ የሰራውን አይነት ስራ ማንም ሰው ከዚህ በፊት አልሰራም፣ ከዛም በኋላ አይሰራም። ያንን የሰራው ኢየሱስ ነው። በኢየሱስ ክርስቶስ አዳኝነት አምናችሁ በስሙ ህይወት እንዲሆንላቸው ነው ይሄ የተጻፈው ጠቋሚዎች ናቸው መጽሐፍ ቅዱስ ላይ ያሉ ተአምሮች በፍጹም ያልተደገሙ ተአምሮች አሉ በፍጹም እነዛ በሙሉ የሚያሳዩት ማንን ነው እግዚአብሔር ታላቅ በተፈጥሮ ላይ ስልጣን ያለው በእኛም አካል እና ህይወት ላይ ስልጣን ያለው መሆኑን አዳኝ መሆኑን የሚያሳዩ ናቸው እና ለተቃዋሚዎችም ለምልክት የሆነ ነው እሱን የሚቃወሙ ይወድቃሉ። የልባቸው ሐሳብ ይገለጣል። እሱን የሚከተሉና የሚያምኑ ይነሳሉ፣ በእግዚአብሔር ልጅነት ውስጥ ይሆናሉ፣ የዘላለም ህይወት ይወርሳሉ። ይህንን ነገር ነው የሚያሳየው የምልክትነቱ። እና የመጨረሻ ሐሳቤ ምልክቱ በማርያም ህይወት የሚል ነው። በጣም የሚገርም ነው። ለማርያም የመደምደሚያ አድርጎ ስምዖን የተናገራት ነገር በጣም ሾክ የሚያደርግና የሚገርም ነው እና ከዛ ቀጥሎ ምን አለ ይሄ ህፃን ለምልክትነት ተሾሟል ካለ በኋላ በአንቺም ደግሞ በአንቺ በማርያም ህይወት ውስጥ በነፍስሽ ሰይፍ ያልፋል ብሎ ተናገራት እና ይሄ ህፃን በእጄ ያቀፍኩት ህፃን አንቺ የወለድሽው ህፃን ከህፃኖች ሁሉ የተለየ ህፃን ነው ሰው ሆኖ ነው የመጣው ግን ፈጣሪ ነው። አዳኝ ነው። ግን የመጣው ሊሞትም ነው፣ ለሰዎች ሊሞት ነው። እሱ የሚያጋጥመው ነገር ባንቺ ህይወት ውስጥ ትልቅ ሰይፍ እንደሚያልፍ፣ ሀዘንና ስብራትን ያስከትላል ብሎ ሲናገራት ነው የምንመለከተው። እና ይሄ የመጨረሻው ለማርያም የተነገረው ነገር ከጥቂት ነገሮች ጋር እያያዝኩ ብናገረው ጥሩ ነው። ማርያም ጌታ ኢየሱስም በጸነሰች ጊዜ እና ልትወልድ ደርሳ በነበረበት ጊዜ ይገርማቸዋል። አሁን አንዳንድ የመጽሐፍ ቅዱስ አዋቂዎች ዮሴፍ ምና አንዳንድ አንዳንድ ሰዎች ሊበራሎች፣ ማለቴ ለዘብተኞች ነው ምንላቸው። ሊበራሎች መጽሐፍ ቅዱስን በአግባቡ የማያምኑ ናቸው። ክርስቲያኖች ነን ይላሉ፣ ግን አይደሉም። እና ምን ይላሉ? ዮሴፍ ማርያም ቤተልሔም እስክትወልድ ድረስ በዛ በደረሰች ጊዜ ይዟት የመጓዙ ነገር ጨካኝነቱን ያሳያል። ምን ማለቱ ነው? ከወለደች በኋላ ለምን ይዟት አይጓዝም ነበር ምናምን የሚሉ አሉ። አንዳንድ ሰዎችም እንደዚሁ ዋይ ለምን ነሰሰሪ ነበር ወይ ብለው አስተያየት ለመስጠት የሚናገሩ አሉ። በጣም አስፈላጊ ነበር። አንደኛ የዮሴፍን አስደናቂ እውነተኛ የባል እንክብካቤን ታዩበታላችሁ። ዮሴፍ ብቻዋን ጥሏት መጓዝ ይችል ነበር፣ ስሟን ማስመዝገብ ግን ለማን ነው ጥሏት የሚሄደው? ማን ይንከባከባታል ማርያምን? ድንገት እሱ በሌለበት ብታመጥና ብትወልድ ያ አካባቢው በሙሉ በሐሜት ውስጥ ውስጥ ውስጡ ይችኮ እንደዚህ ነው እያለ የሚያማው ሰው ለዛ ለእንደዛ አይነት ሰዎች አሳልፎ መስጠት አልፈለግም። እና ርኅራኄ ደንበኛ እንክብካቤ የነበረው ልብ እንደነበረው ያሳያል። ሁለተኛ ደግሞ የትንቢት ፍጻሜ ነው። ጌታ ኢየሱስ ክርስቶስ ይወለዳል የተባለው ናዝሬት ከተማ ውስጥ አይደለም። ጌታ ኢየሱስ ክርስቶስ ይወለዳል የተባለው በኢየሩሳሌም ከተማ ውስጥ አይደለም። ትንቢተ ሚኪያስ ምዕራፍ አምስት ቁጥር ሁለት ላይ ብታነቡ ብሉይ ኪዳን የተነገረው አንቺ ቤተልሔም ኤፍራታ ሆይ፣ በይሁዳ ካሉ ግዛቶች በሙሉ ካሉት ግዛቶች አንቺ አታንሽም። በአንቺ ውስጥ አወጣጡ ከመጀመሪያ የነበረ በአንቺ ውስጥ ይወጣልኛል ገዢ ይወጣልኛል። ያ ትንቢት ይፈጸም ዘንድ ነው ቤተልሔምን መውለዷ አስፈላጊ የነበረው። የሮም ገዥዎች አዋጅም ያ ትንቢት እንዲፈጸም ነው። ፖለቲከኞች ራሱ የእግዚአብሔር ቃል ማስፈጸሚያ ሆነው ያንን ትንቢት የተናገሩት መቼም መጽሐፍ ቅዱስን ስታጠኑ በጣም ብዙ ነገሮችን እያያችሁ ትደነቃላችሁ። እና መጡ ወለደች። ሰባሰገል መጥተው ጎብኝተዋል፣ እረኞቹ መጥተው ጎብኝተዋል። እዚህ ጋ ስምዖን ያለው ነገር አስደናቂ ነው። ሁሉን ነገር በልቧ ማርያም ትጠብቀው ነበር፣ ደግሞም ትደነቅ ነበር ነገሮችን ሁሉ እየሰማች። ግን እዚ ጋ የተነገረው ነገር ልብ የሚነካ ነው። ባንቺም በነፍስሽ ሰይፍ ያልፋል። በአመፅ መንገድ ጌታ ኢየሱስን ሊይዙት፣ ሊያጠምዱት፣ ያለ ጊዜው ሊገሉት የፈለጉ ሰዎች ያደርጉ የነበረውን እቅድና እንቅስቃሴ ሰምታለች ማርያም። ይሄ ልቧን ያሳዝነው ነበር። ማርቆስ ወንጌል ምዕራፍ 3 ላይ ይመስለኛል ማርያምና ወንድሞቹ አንድ ጊዜ ዘመዶቹ ቀደም ብለው አበደ ብለው ሊይዙት መጥተው፣ ማርያም እና ወንድሞቹም ደግሞ ተከትለው መጥተው ነበር ያ አብዷል ይሄ ሰውዬ ብሎ የሚነገረው ነገር ልቧን ያሳዝን ነበር። ተአምራቶች ሲሰራ ጌታ ኢየሱስ ክርስቶስ ፈሪሳውያኑና የካህናት አለቆች መጥተው ይህንን ተአምር የሚያደርገው ይሄ በሰይጣን አለቃ በቤኤልዘቡል ነው ብለው ይናገሩ በነበረበት ጊዜ ልቧ ያዝን ነበር ስለ ልጇ። መቼም እውነተኛ እናቶች ስለ ልጆቻቸው ያዝናሉ። ይሄ እውነት ነው። ግን በጣም አሰቃቂው ሐዘን ማርያምን ያጋጠማት ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ወደ ላይ ያየችው እሱ ወደ ታች ያት በነበረበት ጊዜ ደሙ እየፈሰሰ በዛ በጣር ማዕበል ውስጥ የእኛን ኃጢአት ተሸክሞ ያቃስት በነበረበት ጊዜ ነበር እና እዚ ጋ ያንን ጊዜ ነው ስምዖን እየነገራት ያለው በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። እዚ ጋ ያለውን ሰይፍ የሚለውን ቃል በግሪክ ቋንቋ ብትመለከቱ ሁለት አይነት ቃላቶች አሉ። አንዱ አጭር እና ሰፊ ሰይፍ አለ፣ በመጠኑ የሚወጋ ሁለተኛው፣ ረጅም እና ሰፊም ነው። ግን አንድ ጊዜ ሰው በዛ በሰይፍ ሲወጋችሁ፣ በዚህ በኩል የወጋው ሰንጥቆ የሚያልፍ አይነት ሰይፍ ነው። በጣም የተሳለ፣ በጣም ኃይለኛ፣ ሮማውያን የሚጠቀሙበት ስፔሻል ወታደሮች የሚይዙት ሰይፍ ነው እና ያንን ሰይፍ ነው እዚህ ጋር የተናገረው መራራ ሰንጥቆ የሚወጋ የማይምር አይነት ሰይፍ በነፍስሽ ውስጥ ያልፋል። በነፍስ ውስጥ ነው በነፍሷ ውስጥ ነው የሚያልፈው እና ጌታ ኢየሱስ ተሰቅሎ ያጣጥር የነበረበትን ጊዜ እናት ሆና ስትመለከት የሚሆነውን ነገር ነበር የሚናገረው። ልክ ነው። ጌታ ኢየሱስ መስቀል ላይ ተሰቅሎ በአጠገቡ በመስቀሉ ስር ከነበሩ ሰዎች መካከል አንዷ ማርያም ነበረች። እና ጌታ በመስቀል ላይ ሆኖ ተናገረ የሚባለው ሰባት ቃላቶች አሉ። ሰባት ነገሮች። ከሰባቱ አንዱ ለማርያም የተናገረው ነገር ነው። አንቺ ሴት እነሆ ልጅሽ ብሎ ተናገራት። ተመልከች ልጅሽን። ከዛ ቀጥሎ ለየ ለዮሐንስ ለደቀ መዝሙሩ እነሆ እናትህ ብሎ ተናገረ። ከዛ ዮሐንስ ወደ ቤቱ ወሰዳት እና ያ ሀዘን ለሰዎች ልጆች በሚከፍለው ዋጋ የተከፈለውን ዋጋ ያንን የልጇን ስቃይ ስትመለከት በውስጧ ያለፈውን ሐዘንና ሰቆቃ ነው የሚያሳየው እና ይህ ምልክቱም በማርያም ሕይወት ውስጥ እውነት ሆኖ ማርያም በትክክል ጌታ ኢየሱስ ክርስቶስ ለአዳኝነት የመጣ የሰዎችን ሸክም ኃጢአት በደል ተሸክሞ የተሰዋ መሆኑን አይታ እሷም በዚህ ደህንነት እምነት ውስጥ እንድትገባ ያደረጋት ነው። እና የመጀመሪያው የጴንጤቆስጤ እምነት የጴንጤቆስጤ መንፈስ ቅዱስ የወረደበት ቀን ከሌሎች ደቀ መዛሙርት ጋር አብራ ሆና የዛ አስደናቂ በረከት ተካፋይ እንድትሆን አድርጓታል። እና እግዚአብሔር ይመስገን። ምናልባት የሚቀጥለው ስላይድ አለኝ መሰለኝ። ከዚህ ውስጥ እኛ ምን እናስተውላለን? ሁለት ነገሮችን በጣም ሳላብራራ እናገርና ጨርሳለሁ፣ ጊዜ ይሄዷል። ከዚህ ውስጥ የምናስተውላቸው ነገሮች አንደኛ ከክርስቶስ ኢየሱስ ምልክትነት ለራሳችን ምን እውቀትና ማስተዋል አግኝተናል? ጌታ ኢየሱስን ስናስበው የዛሬ 2000 ዓመት የተወለደውን የዛሬ 2000 ዓመት በቀራኒው መስቀል ላይ የሞተውን ስናስበው ምን መልካም ነገር በውስጣችን ገብቷል? የልባችን ሀሳብ ተገልጦ የኢየሱስ ተከታይ ሆነናል? ወይስ የልባችን ሀሳብ ተገልጦ የክርስቶስ ተቃዋሚዎች ሆነናል? ከሁለት አንዱ ነው የምንሆኑ። ምንድን ነው የሆነው ነገር? ሁለተኛ ስብከት በሕይወታችን ምን ለውጥ አመጣ? እግዚአብሔር ቤት እየመጣን የእግዚአብሔርን ቃል እንሰማለን። በጣም መልካም ነው። የተመረጠ ነገር ነው። ከምንም ነገር የተሻለ ነው። ወደ እግዚአብሔር ቤት እንሄድ ሲሉኝ ደስ አለኝ ያልነውም ለዚህ ነው። ግን ይሄ የእግዚአብሔር ቃል እውነት በሕይወታችን ቦታ አግኝቷል? ለምልክት የተሾመው ህፃን ጌታ ኢየሱስ ለእኛ ህይወት መዳን ሆኖናሉ ይህንን በልባችን በህይወታችን የምር ልናስብበት ይገባል። ይህንን እያሰብን እግዚአብሔር ከሚነሱት ጋር እንድንነሳ አድርጎ የመንግስት ወራሾች እንዲያደርገን በጣም በጣም ምኞቴና ጸሎቴ ነው። እግዚአብሔር ስለነበረን ጊዜ ይመስገን።